የኢትዮጵያና የኤርትራ ግንኙነት ምንነትና መጭጣ የአካባቢው ሰላም አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሽ ውይይት አዘጋጅተናል። ወቅታዊና የሁለቱን ሕዝቦች ቀጣይ ጣዎች ጭምር የሚመረምሩ ጭብጦች የሚታዩበትን ውይይት ተከታተሉ። እንግዶቹን ያወያየው አሉላ ከበደ ነው። ወደ ውይይቱ። ሹመት ሽሻኝ እባላለሁ። የታሪክ ኤምረተስ ፕሮፌሰር ነኝ። ቀደም ሲል ከቨርጂኒያ ሪታየር አድርጌ አሁን ባህር ዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛለሁ። እኔ ደግሞ ተከስተ ነጋሽ እባላለሁኝ። ኤመሪትስ ፕሮፌሰር በታሪክ የታሪክ ሰው ነኝ። የምኖርበት ሀገር ስዊድን ሀገር ነው። ጥሮታ ውጥቻለሁ። እንደ ሹመት ጥሩ አጋጣሚ አላገኘሁም ለማስተማር ሙሉ በሙሉ ጡረተኛ ነኝ። አመሰግናለሁ። ጡረተኛም ቢሆኑ በኢትዮጵያና ኤርትራ ጉዳይ ላይ ከመጽሐፍ እንዳልቦዘኑ ተመልክቻለሁ። በቅርብ ጊዜ የወጣ አንድ መጽሐፍ ላይ ያበረከቱትን ጽሁፍ ኋላ ላይ እናነሳለን። ውይይታችን የሚያተክሩባቸውን አበይት ጭብጦችና ዳራ ለማስያዝ የሚረዱ ጥቂት ነጥቦችን ለመንደርደሪያ አላስቀድም። በአንድ ወቅት ያለቀና ያበቃለት ወደ ቀድሞ ወይም ወደ ተሻለ ሁኔታ ሊመለስም ከማይችልበት ቦታ የደረሰ የሚመስል ግንኙነት እዚህ መድረሱ በእጅጉ ያስገርማል። የኢትዮጵያና የኤርትራን ግንኙነት ነው የምናወራው። አንድ መቶ ሺህ ህዝብ ያለቀበት ጦርነት ተከትሎ ውጥረት የሰፈነበት አስራ ሰባት ዓመት ገደማ ያሳለፉ ሁለት ሀገሮች ዳግም ወደ ጦርነት ሊሳቡ የሚችሉባቸው በርካታ ፍጥጫዎች ውስጥ ያለፉ ሁለት ጎረቤቶች፣ ባልተጠበቀ ሁኔታ ግን በመካከላቸው ሰላምና እርቅ መስፈን ብቻ ሳይሆን መሪዎቻቸው በአጭር ጊዜ ውስጥ የጠበቀ ወዳጅነት መመስረታቸውና ተደጋጋሚ ጉብኝቶቻቸው የዕለት ገጠመኝ መምሰል ይዘዋል። የሁለቱ ሀገሮች ሰላም ከሁለቱ ሀገሮችና ህዝቦች ባሻገር ለአፍሪካ ቀንድ ሰላምም ጭምር ያለውን ከፍ ያለ ፋይዳ መረዳት አያዳግትም። ታዲያ ጎልቶ ከሚታየው የሁለቱ መሪዎች መልካም ወዳጅነት ባሻገር ከሀገሮቹ ብሔራዊ ጥቅም፣ የሁለቱ ሀገሮች ህዝቦች ጥቅሞች አንጻር ለመመርመር ብንሞክር በመሪዎቹ ተደጋጋሚ ጉብኝቶችና ንግግሮች ከምንሰማው አልፈን በሁለቱም በኩል የፖለቲካ ተቀናቃኞቻቸው ከሚያቀርቧቸው ነቀፌታዎችም አልፈን እያደረጓቸው ስላሉ ጉዳዮች በእርግጥ በተጨባጭ እናውቅ ይሆን? ለመሆኑ የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ ነው ያለው? ፕሮፌሰር ተከስተ ከርሶ ልጀምር። እሺ፣ እንግዲህ እንደኔ አስተያየት በኢትዮጵያና በኤርትራ ያለው ግንኙነት በጣም ጥሩ ነው ባይ ነኝ። ይህ ሆኖ ከዚህ በፊት የነበረው ጦርነት የሀያ አመቱ ጦርነት በዋናው ደረጃ በኤርትራ በኢሳያስ የሚመራ መንግስትና፣ በኢትዮጵያ በህወሀት የሚመራው መንግስት የተደረገ ጦርነት ነበረ። ይሄ ሀያ አመት የፈጀ ጦርነት የኖ ዎር ኖ ፒስ የሚባል ሁኔታ ባለቀበት ጊዜ አሸናፊ ሆነው የወጣው በኢሳያስ አፈወርቅ አስተያየት የኤርትራ መንግስት ነው። ምክንያቱ በኢሳያስ አፈወርቅ አስተያየት ጦርነቱ በኢትዮጵያና በኤርትራ አልነበረም። ጦርነቱ በኤርትራና ህወሀት የሚመራው የኢትዮጵያ ህገወጥ የሆነ መንግስት ይህ ነው እንግዲህ የኤርትራ መንግስት አስተያየት። በዚሁ አስተያየት የተነሳ ለሀያ አመት ሙሉ ሲዋጋ ቆይቶ ህወሀት ስልጣን በለቀቀበት ቀን ኢሳያስ እኔ እኮ ክድሮም ከኢትዮጵያ ጋር ምንም ጥላቻ የለኝም፣ የኤርትራ ህዝብ የለውም ብሎ ወደ አዲስ አበባ መጓጓዝ የጀመረው ይህ ሁኔታ ስለተከሰተለት ነው። እና አሁን የሁለቱ ሀገሮች ግንኙነት ጥሩ ነው፣ ግን በሚፈልገው መንገድ እየተካሄደ አይደለም። ምክንያቱ የትግራይ ክልል መንግስት በመሃል አለ። ህወሀት የሚመራው የትግራይ ክልል መንግስት ለብዙ ዓመት ከኤርትራ መንግስት ሲዋጋ የነበረ ስለሆነ ይህ በትግራይ መንግስትና በኤርትራ መንግስት ያለው ጦርነት ስላላለቀ ኤርትራና ኢትዮጵያ በሚፈለግበት መንገድ ግንኙነታቸው ሊያራምዶ አልቻሉም ነው የሚሉት። መልካም። የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ የሚለውን ነው ፕሮፌሰር ተከስተ የተመለከቱት። ፕሮፌሰር ሹመት በርሶም በኩል ይህንን ጥያቄ እናስቀድምና ሌሎች ምናልባትም ከግራ ቀኝ ሊታዩ የሚችሉ ጭብጦችን እንመለከታለን። እንግዲህ እርግጥ ተቃዋሚዎቹ ምን የተጨበጠ ነገር ተያዘና ነው ይህ ከሁለቱ መሪዎች አልፎ ወደ ተቋማዊ ድርጅት አልተሸጋገረም የሚል መቀሴታ ሰነዝራሉ። እሱ ይገባኛል። ነገር ግን አሁን እንኳን ባለው ሁኔታ በተጨባጭ የሚታዩ ስኬቶች አሉ ነው ምልኔ። ምንም እንኳ ጦሩ ከባድም ባይነሳም ወደ ጦርነት የመግባት እድሉ እጅግ በጣም ቀንሷል። የሁለቱም ጦር እንደ ድሮው የሆነች ነገር ብትፈጠር ቀጥታ ወደ ውጊያ የሚገባበት ጊዜ አይደለም። በትልቅ ስኬት ነው። ምክንያቱም እንደገና መልሶ ወደማያባራ ሌላ ዙር እልቂት ሊያመራ የሚችል በጣም አስጊ ቀጠና ነው የነበረ ያንን ሁኔታ በተወሰነ መንገድ አድርገውታል እና እኔ ይህ ትልቅ ስኬት ነው ነው የምለው። ሁለተኛ በዚህ አጋጣሚ የሕዝቡ እውነተኛ ፍላጎት ምን እንደሆነ ይህ በግልጽ አሳይቶናል። ድንበሩን በተከፈተ ጊዜ በሰዎች ፊት ላይ ያየነው ገጽታ በእውነቱ የሕዝቡ ልብ በሁለቱም በኩል የት እንዳለ በግልጽ ያሳየ ሁኔታ ነው። ይህም በስኬት ነው ይን የምቆጥረው። ሶስተኛ፣ አሁን አንዱ የአንዱን ሽፍታ እየቀለበ አይደለም። አስመራ ላይ ሆነው ኢትዮጵያ ላይ የሚያስሄሩ ወይንም አዲስ አበባ ላይ ሆነው ኤርትራ ላይ የሚያሰሩ ተቃዋሚ ሀይሎች የሉም። አንዱ አንዱን ለማጥቃት የአንዱን ተቃዋሚ እያጎለበተ የሚልክበት ሁኔታ የለም። ሌላው ደግሞ ሁለቱም ሀገሮች አሁን ከሌላ የውጭ ሀይል ጋር በመወገን አንዱ ለሌላው አደጋ ከመሆን ታቀበዋል። አሁን ባለው እጅግ በጣም አያስጊ ሁኔታ ላይ ኤርትራ ሄዳ ለሌላ ብትወግን ወይም ኢትዮጵያ ኤርትራን ከሚያጠቃ ሌላ የውጭ ሀይል ጋራ ብትወግን። በነዚህ ሀገሮች ላይ ሊደርሱ የሚችለው ኪሳራ እጅግ በጣም ከባድ ነው እና እነዚህ ቀላል ስኬቶች አይደሉም። እርግጥ ከዚህ አልፎና ተሻግሮ ቢሄድ ኖሮ እንወድ ነበር። ግን ነቃፊዎቹ እንደሚሉት እንዲሁ መርህ አልባ የሆነ የሁለቱም መሪዎች ሽርጉድ ብቻ አይደለም። አሁንም በተጨባጭ የተከሰተና የተገኘ ውጤት አለ ለሁለቱም ሀገሮች የጠቀመ መልካም ፕሮፌሰር ተከስተው ደርሶ መጣለው። ባለፈው ሳምንት በፀሐይ አሳታሚ ድርጅት ታትሞ ለንባብ በበቃው ቀደም ብዬ በመግቢያው በጠቆምኩት መጽሐፍ ላይ በዚሁ ርዕስ ላይ እያተኮረ ነው። ኢትዮጵያና ኤርትራ የሰላም ግንኙነታቸው ምንነት ይላል በግርድፍ ወደ አማርኛ ሲመለስ። ሰባት ምሁራን ናችሁ ጥናታዊ ጽሁፎች ያቀረባችሁበት ለኢትዮጵያና ለኤርትራ ሰላም መረጋገጥ መልካም እድሎች ወይም አጋጣሚ የሚል አንድምታ ያዘለ ጥናታዊ ጽሁፍ አቅርበዋል። በበኩሎ ውጥረት በሰፈነበት የሁለቱ አገሮች ግንኙነት ለታየው ለውጥ ከጽሁፉ የወሰድኩት ነው ማነሳው። ይህ ለውጥ ከመታየቱ አስቀድሞ በነበሩት 17 ዓመታት ውስጥ በሁለቱ ሀገሮች ውስጥ የተከሰቱ ለውጦች አመቺ ሁኔታ መፍጠራቸውን በጽሁፎ ይጠቁማሉ። ለዚህ ያበቁ በርካታ ምክንያቶች መኖራቸውንም ከግምት ማስገባት አስፈላጊ ነው ይሉና ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያና ኤርትራውያን ሁለት ህዝቦች ናቸው የሚለው አነጋገር ከዛሬ በኋላ እውነታው ያልገባው ሰው የሚጠቀመው ነው ይላሉ። በትግርኛ ከተናገሩት ወደ እንግሊዝኛ መልሰው የጠቀሱትን ነው ኢትዮጵያውያንና ኤርትራውያን በሁለት ሀገሮች ውስጥ የሚኖሩ አንድ ህዝብ ናቸው ያሉበትን ይህን ንግግራቸውን ያስታውሱና፣ ሀምሳ ዓመታት ከኢትዮጵያ ጋር ሲዋጉ የነበሩ ሰው የተናገሩት ንግግር በቁም ነገር መወሰድ ይቻላል ብለው ይጠይቁና በእርግጥ ይቻላል ሲሉ ይመልሳሉ። እስኪ ያን የሚቃረን የሚመስል ሀሳብ በጽሑፎ በስፋት የተመለከቱትን ለአድማጮች እናጋራ። ፕሬዚደንት ኢሳያስ አፈወርቂ ደጋግመው የኢትዮጵያና የኤርትራ ሁኔታ ሲገልጹ በኢትዮጵያ እና በኤርትራ የድንበር ግጭት የለም፣ የእኛ ድንበር እንኳን አናውቀውም አሉ። ከስድስት ወር በፊት ፕሬዚደንት ኢሳያስ አንድ ትልቅ ኢንተርቪው ሰጥተው ነበረ። ምክንያቱ ድንበሩ እኛ ከመወለዳችን በፊት የተሰመረ ድንበር ነው። ለምንድን ነው በኤርትራና በኢትዮጵያ ይህን ያህል ሰው የፈጀ ጦርነት ሊካሄድ የተቻለ ብለን በምንጠይቅበት ጊዜ በፕሬዝደንት ኢሳያስ አስተያየት በኢትዮጵያ በህወሓት የሚመራው መንግስት ኤርትራ በኢትዮጵያ ውስጥ በኢኮኖሚ መስክ እንዲንቀሳቀስ ስላልፈለገ ነው እና እኛ ኤርትራኖች ከኢትዮጵያ ስላስወጣን ነው። ይህ የወያኔ የአግላይነት ፖለቲካ ነው ጦርነት ውስጥ የከተተን ጦርነቱ ደግሞ የጀመረው ወያኔ ነው እኛ ምንም አማራጭ አልነበረንም አሁን እሱ ከስልጣን ከለቀቀ በኋላ ከኢትዮጵያ ጋር ምንም የሚያጣላ ነገር ስለሌለ አንድ መሆናችንን በተግባር እየገለጥን ነው ነው የሚሉት ይህ አስተያየት እኔ ስመዝነው መሰረት ያለው አስተያየት ነው ምክንያቱ በሺ ዘጠኝ መቶ ዘጠና አንድ ኤርትራ ነጻነት እንደወጣች የኤርትራ መንግስት ከኢትዮጵያ ጋር ኮንፌዴሬሽን ለመመስረት እንፈልጋለን ብሎ ለኢትዮጵያ መንግስት አስታውቆ በዛን ጊዜ ግን የኢትዮጵያ መንግስት በህወሀት መሪነት ተደራጀ ስለነበረ ህወሀት እናንተ ኤርትራ ነፃነቷ ትፈልጋለች ብላችሁ ስለተታገላችሁ አሁን ነፃነታችሁ ይዛችሁ ሂዱ ኢትዮጵያ ለእኛ ናት የሚል መልስ ነው የተሰጣቸው። ስለዚህ ከድሮ ጀምሮ የኤርትራ መንግስት የፕሬዝደንት ኢሳያስ አቋም ኤርትራና ኢትዮጵያ በፌዴሬሽን ይሁን በኮንፌዴሬሽን ይሁን ኢንቴግሬት በኢኮኖሚ መስክ፣ በፖለቲካ መስክ፣ በባህል መስክ ተባብረው ኢንቴግሬት ሆነው እንዲቀጥሉ ነበር ዋናው እላማቸው። ይህ በኤርትራ መሪ አስተያየት ህወሀት የማይቀበለው ሆኖ ስለተገኘ እዚሁ ላይ ተደረሰ እና አሁን በሁለት ሺህ ሀያ የኤርትራ ኢኮኖሚ በጣም ተዳክመዋል። ኢኮኖሚ ተጣቅሟል። የኤርትራ የሰው ሀይል በጣም ተጣቅሟል፣ እና ኤርትራ ባለችበት ሁኔታ አሁን ከኢትዮጵያ ተለይታ የምታገኘው ጥቅም የለም ብለው የወሰኑ ይመስላሉ። እንግዲህ ይሄ የእሳቸው ቃል አይደለም፣ የእኔ ትርጉም ነው። እርሶ ይህን ከተመለከቱት ይህን ድምዳሜ የደረሰት። መልካም ፕሮፌሰር ሽመት ፕሮፌሰር ተከስተ ካነሷቸው አንዳንድ ነጥቦች የሚለጥቅ ጥያቄ ላስከትል። የሁለቱ ሀገሮች ወዳጅነት በእርግጥም ዘለቄታ ያለው ሰላምና የጋራ እድገት ሊፈጠር ይችላል የሚለውን እምነት ብንቀበል ለሁለቱ ሀገሮች ዘላቂ ሰላምና ብልጽግና መሰረት ናቸው የሚባሉትን ጉዳዮች መጠየቅ ይጋብዛል። ና አንደኛ የሁለቱን ሀገሮች ብሔራዊ ጥቅም ከሁሉም በላይ ግን በተቃዋሚዎቻቸው በይበልጥ ይተቻል። በየሀገሮቻቸው ካሉ ያልፈቷቸው ችግሮች ሁለቱም ሀገሮች እጅግ አደገኛ ሁኔታ ውስጥ መኖራቸውን የሚያሳዩ ሰሞንኛ ጉዳዮች ጭምር አሉ። በኢትዮጵያ ውስጥ በተደጋጋሚ የሚከሰቱ ግጭቶች ይታያሉ። የፖለቲካ አለመረጋጋት አለ። በኤርትራ ተቃዋሚዎች ሁሉን ያቀፈ ሀገራዊ ሁኔታ አልተፈጠረም የሚለው ጥያቄያቸው በተደጋጋሚ ይሰማል። ባለፈው ዓመት በተከታታይ ዓለም አቀፍ ዘመቻ ሲካሄድ ነበረ ወጣቶች ጭምር ያሉበት የየጓዳቸውን ችግሮች ከግምት ያስገባ ነው ወይ? የሁለቱ መሪዎች ግንኙነት ከነኚህ ችግሮች አንጻር እንዴት ይታያል? ፕሮፌሰር ሹመት። አዎ እንግዲህ መጀመሪያ አስገዳጆችን ኃይሎች ላንሳቸው እና ከዚያ ደግሞ ወደ ችግሮቻቸው ሄዳለ ወይ አሁን በኤርትራና በኢትዮጵያ መካከል ያለው ሁኔታ በታሪካቸው በመቼም ጊዜ ታይቶ የማይታወቅ ነው እናውቃለን እንደ ፈረንጆች አቆጣጠር ከአስራ ስምንት መቶ ዘጠና ጀምሮ እስከ አስራ ዘጠኝ መቶ አርባ አንድ በጣሊያን እጅ ነበረች የሚቀጥለውን አስር አመት በእንግሊዝ ከዚያ በኋላ ከኢትዮጵያ ጋራ በፌዴሬሽን በሁደትም የነበረበት ጊዜ አለ እና እንደዚህ አይነት በሁለቱ ከመረብ ወዲህና ወዲያ ባለው አካባቢ የህብረት አጥር ታጥሮ አይታወቅም። ይህ አይነት ህይወት ሁለቱም አገሮች ኑረው አያውቁ። ይሄ ከባድሜ ጦርነት ከአስራ ዘጠኝ መቶ ዘጠና አመተ ምህረት በኋላ የተጣለው አጥር ከዚህ በፊት ሁለቱም ማህበረሰቦች አይተውት የማያውቁትና በታሪካቸውም ስላልደረሰ ተዘግተው ያልጠበቁት ጉዳይ ነው። እና የዚያን ውጤት ደግሞ በሁለቱም ሀገሮች ላይ ያየነው ነው። ይህንን የሁለቱም ሀገሮች ኢንተረስት ተነጋጋሪ መሆኑ ጣሊያን እንኳን ይዞት በነበረበት ጊዜ ይህን ያህል ለውጥ እንዳልነበረ ድንበሩ እንዳው ዝም ብሎ እዛ ንትናለ እንጂ የሁለቱም ህዝቦች የኢኮኖሚ እና ማህበራዊ ግንኙነት ብዙም እንዳላገደው ጣሊያንም በዚህ አርባ ዓመት ውስጥ ያደረጋቸው ለውጦች እጅግ በጣም ውስንና መጠነኛ እንደነበሩ ፕሮፌሰር ተከስተ መጀመሪያ መጽሐፉ በደምብ አድርጎ ተንትኖታል። ሁላችንም የተጠቀሙበትና መሰረት ያደረግነው ያንን ነው። በዚያ ጊዜ እንኳ ያልነበረ የግንኙነት መቋረጥ ነው አሁን ያለው እና እነዚህን የመቼም ደጋግሜ የመውጠት ሰው አንዳንድ ጊዜ ተጣብቀው የሚቆነዱ መንታ ልጆች አሉ። እንግዲህ የማያውቅ ዶክተር እነዚህ ሁለቱን ለያያለው ሲል ሁለቱም ሊገላቸው ይችላል እና በኤርትራና በኢትዮጵያ ግንኙነት መካከል የተካሄደው ሁኔታ ይሄ ነው። ይሄ አስገዳጅነት ይመስለኛል። በመጨረሻ ፕሬዚደንት ኢሳያስንም እንዲሁም ደግሞ ጠቅላይ ሚኒስትር አብይን ይህንን ሁኔታ እንዲገፉበት ያበረታታቸው በሁለቱም በኩል ያዩዋቸው የማያዛልቅ አይነት ሁኔታ ይመስላል ይመስለኛል። ኢትዮጵያ ለኤርትራ እንግዲህ ሰማንያ ስድስት ፐርሰንት የውጭ ንግዷ ከኢትዮጵያ ጋር ነው የነበረው። ኢትዮጵያ ደግሞ ሁለት ሶስተኛው የውጭ ንግዷን በኤርትራ በኩል ነበር የምታሳልፈው። እነዚህ ሀገሮች ያንን አተው ነው አሁን በመኖር እየጣሩ ያሉት። እና ይሄ ሁኔታ አይምሮ ላለው አመራር አስገዳጅ ነው። እና የዚህም ጫና ይመስለኛል ፕሬዚደንት ኢሳያስን ሁኔታ እንዲረዱት፣ ጠቅላይ ሚኒስትር አብይ ዝም ቢሆን ይህንን አይነት ጥረት እንዲያደርጉ ያስገደዳቸው። ሌላ አሁን አሉላ ተጠቀስከው ሁለቱም አገሮች ገና ያልተወጣቸው ከባድ ችግሮች አሉ። የኤርትራ የሀገር ምስረታ ጣጣ ገና ያልተፈጸመ ነው። እርግጥ ለተወሰነ ጊዜ ድል ባመጣው በጎ ፈቃድ ምክንያት የተወሰነ መሰባሰብ እና መታረቅ ተመልክተን ነበር። አሁን ግን ሀቁ እያፈጠጠ ሲመጣ ስራ ውስጥ ያሉ ልዩነቶች እንደገና መልሰው ብቅ ብቅ እያሉ ነው። ኢትዮጵያ አሁን ከፍተኛ የሆነ ቀውስ ውስጥ ነው። ኤርትራን ነገ የሚጠብቃት ይኸው ነው። የተወሰነ ማዕከላዊ መንግስት መላላት በተፈጠረ ጊዜ ያ ደግሞ የማይቀር ነው። የተደብቀው ያሉ ልዩነቶችና ብሶቶች ዘንብለው መውጣታቸው አይቀርም። ከዚህ ላይ እንግዲህ ከበኛ የሆነች ኢትዮጵያ ከጎረቤት ያለች እንደሆነ ስራ ላይ የሚደርሰው ችግር ይታወቃል። ኢትዮጵያም ከዚህ በተሻለ ሁኔታ አይደለም ያለችው። አሁን አገባ ውስጥ ያለው ውጥንቅጥ በተወሰነ ደረጃ በቁጥጥር ስር ሊቆይ የቻለው እንደውም ቢሆን ቁጥጥር የሚለው ላላ ተብሎ ይታይ ይሻላል። ከዚህ በፊት የነበረው የኤርትራ ትንኮሳና ሰበልና ሴራ አለመኖሩ ነው እንጂ አሁን ካለው ኢትዮጵያ ውስጥ ከምናየው መተራመስ ጋር የኤርትራ እጅ ሊገባበት ኖሮ ምን ያህል ይብስ ለነበረ ይታወቃል። ሌላው እንግዲህ ግን ፕሮፌሰር ተከስተም ጠቀስ አድርጎታል። ትልቁ ፈረንጆቹ ኤሌፋንት ኢን ዘ ሩም የሚሉት የህዝባዊ ወያኔ ሀርነት ትግራይ ጉዳይ ነው። ህዝባዊ ወያኔ ሀርነት ትግራይ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሰመረ እንደሆነ ጠቅላይ ሚኒስትር አቢይ የበለጠ ይጠናከራሉ የሚል ከፍተኛ የሆነ ስጋት አላቸው እና አሁን እስከምናያቸው ድረስ የሁኔታ እንዳይሳካ ብርቱ ጥረት እያደረጉበት ይመስለኛል። አሁን የተጀመረው ባለፉት ሁለት ዓመታት የተጀመረው መልካም ግንኙነት መስመር እንዳይዝ፣ ወደ ተቋም እንዳይወርድ፣ ዘርዘር ያሉ የኢኮኖሚና የፖለቲካ የትብብር ስምምነቶች እንዳይፈረሙ ከፍተኛ የሆነ እንቅፋት የሆነው አሁን መቀሌ ላይ ያለው ኃይል ነው። ስለዚህ አሁን እዚህ የምንመለከተው እንግዲህ በእነዚህ ልሂቃን አዲስ አበባ መቀሌና አስመራ ባሉ ፖለቲካያን መካከል የሚደረግ የስልጣን ሽኩቻ ነው። የፕሬዝደንት ኢሳያስ ተቃዋሚዎች ኢሳያስ አሁን የቀናቸው እንደሆነ የበለጠ ይጠናከራሉ፣ እድሜያቸው ይረዝማል የሚል ጭጋት አላቸው። እዚህ ደግሞ አሁን ያለውን ኢትዮጵያ ውስጥ የሚካሄደውን ለውጥ የሚቃወሙ ሀይሎች ደግሞ እና ጠቅላይ ሚኒስትር አብይ የቀናቸው እንደሆነ አላችላቸውም ይንግዳለ። ስለዚህ በተቻለ መጠን ያንን ለማደናቀፍ በየአካባቢው የምናያቸው ጥረቶች አሉ እና ሁኔታውን እጅግ በጣም አስጊ የሚያደርገውም የእነዚህ የሁለቱም ሀገሮች አለመደላደል ነው። ደግሞ ይህንን ሁኔታ በጥበብ ካልያዙትና በተቻለ መጠን ወደኋላ እንዳይመለስ ካላደረጉት የሀገሮቹ መረጋጋት ሊያደርግ የሚችለውን አስተዋጽኦ ያቃል ማለት ነው። መልካም አሁን የተደረገው ሙሉ በሙሉ አጥጋቢ እንኳን ባይሆን በተወሰነ ደረጃ አሁን ላላቸው አንጸራዊ መረጋጋት እንኳን አስተዋጽኦ ያደረገው ይመስለኛል። መልካም የሁኔታ ወደኋላ የተመለሰ እንደሆነ እነዚህ ሀገሮች ወደ ማሰቀው ሲሄዳል። መልካም ፕሮፌሰር ተከስተ በፕሮፌሰር ሹመት ከተገለጸው ቀደም ሲል እርስዎም ያነሷቸው ፕሬዚዳንት ኢሳይያስ ደጋግሞ የሚገልጹት መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው። አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸውን ጠቅሰዋል። በአንጻሩ ግን በህወሓት በኩል የሚነሳው ፕሬዚዳንት ኢሳያስ አንዳንድ ንግግሮቻቸውን ብሉ ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳል እና ያ ስጋትስ መሰረት የለውም ወይ ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል አድማጮች፣ ውይይቱ አልተቋጨም። በኢትዮጵያና በኤርትራ ጉዳይ ሰፊ ጥናትና ምርምር ካደረጉ ላቅ ያለ ግምት የተሰጣቸውን መጽሐፍ ንባብ ካበቁት ሁለት አንጋፋ የታሪክ ምሁራን ፕሮፌሰር ተከስተ ነጋሽ እና ፕሮፌሰር ሹመት ሲሻኝ ጋር የኢትዮጵያና የኤርትራ ግንኙነት ምንነትና መጪጣ የአካባቢውን ሰላምና አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሹበትን ቀሪ ትንታኔ በመጪው ሳምንት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችን ልጊዜያቸው አመሰግናለሁ። እግዜር ይስጥልኝ።